ልት ብና ነ ላ አመሰገንታ ን ማራ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ ሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት አስራ ስምንት ሁለት ሺ አስራ ሶስት አመተ ምህረት ዝግጅታችን አሁን ጀመረ። ጅማ ውስጥ እስር ላይ የሚገኘው የጅማ ዩኒቨርሲቲ የዘንድሮ ምሩቅ መሐመድ ዴክሲኮ በአፋጣኝ ሊለቀቅ ይገባል ሲል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አሳሰበ። ሀሳቡን በነጻነቱ በመናገሩ ብቻ መታሰር፣ መከሰስ እንዲሁም ለሌላ እንግልት መዳረግ የለበትም። መሐመድ ዴክሲሆንም ጉዳይ በዚሁ አንግል የምናየው ነው የሚሆነው ማለት የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አማካሪ አቶ ኢማድ አብዱል ፈታ ናቸው። ዘገባለን የአርቲስት ሀጫሉ ሁንዴሳን ግድያ ጉዳይ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ተከሳሽ ላምሮት ከማልን በነጻ አሰናብቷል። እርቅ ለአንድ ህብረተሰብ በአዲስ ምዕራፍ አዳዲስ ድሎችን እንደሚከፍት የሰላም ሚኒስቴር ሚኒስቴር ዴኤታ ፍሬ አለም ሽባባው ተናገሩ። መላው የህብረተሰብ አካላት ለእርቅ እንዲሰሩ አሳሰቡ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ፣ ክብራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኤኒስ ዶት ኮም ኮም በአትቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ናስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የአስቸኳይ ጊዜ አዋጅ መረጃ ማጣሪያ ባወጣው መግለጫ የህወሀት ቡድን በሰሜን እዝ የመከላከያ ሰራዊት እንዲሁም በማይካድራ ከተማ ከተፈጸመው ጥቃት ጋር በተያያዘ ተሳትፏላቸው በተባሉ አካላት ላይ በቀጣዮቹ ሳምንታት ውስጥ ክስ እንደሚመሰረት አስታውቋል። የአስቸኳይ ጊዜ መረጃ ማጣሪያው ዛሬ ባወጣው መግለጫው የኢትዮጵያ ሰብዓዊ መብቶች ኮሚሽን በአክሱም ከተማ ተፈጽሟል ከተባለው ጾታዊ ጥቃትና ተያያዥ ጉዳዮች ጋር የቀረቡ ውንጀላዎችን ከዓለም አቀፍ የባለሙያዎች ቡድን ጋር ሆኖ እያጣራ መሆኑን አያይዞ ገልጿል። ማይካድራ ከተፈጸመው ጥቃት ጋር በተያያዘ 36 ተጠርጣሪዎች በዛሬው እለት ለሦስተኛ ጊዜ ፍርድ ቤት መቅረባቸውን ዜናው ጨምሮ አመልክቷል። በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና በፕሬዚደንታዊ አማካሪው በአቶ የማነ ገብረአብ የተመራ የኤርትራ መንግስት ልኡካን ቡድን በዛሬ 2ት በካርቱም ከሱዳን ሉዓላዊ ምክር ቤት ፕሬዚደንት ከጀነራል አብዱልፈታህ አልቡርሃን ጋር ተገናኝቶ ተወያይቷል። ልኡካኑ የኤርትራ ፕሬዚደንት ኢሳያስ አፈወርቂ የሱዳንንና የኢትዮጵያን ግንኙነት በተመለከተ ለሱዳኑ መሪ የላኩትን መልዕክት ያቀረቡ ሲሆን ይህንኑ መልእክትም ለሱዳን ጠቅላይ ሚኒስትር አብደላ ሐምዶክ አድርሰዋል ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ አስፍረዋል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ለሱዳን መሪዎች በላኩት ደብዳቤያቸው ሁለቱ ጎረቤት ሀገሮች ልዩነቶቻቸውን በመግባባትና በትዕግስት መፍታት ያለባቸው መሆኑን አጥብቀው ማሳሰባቸውን የገለጹት ሱዳን ፕሬዝደንት አልቡርሃንና ጠቅላይ ሚኒስትር ሀምዶክ በዚህ ረገድ ኤርትራ እያደረገች ስላለው ያልተቋረጠ ጥረት ምስጋና ማቅረባቸውን የአቶ የማነ ገብረ መስቀል የትዊተር መግለጫ ጨምሮ አመልክቷል። አስከትለውም የሱዳን ፕሬዝደንትና ጠቅላይ ሚኒስትር ሀገራቸው ጊዜያዊ እክሎችን በሰላማዊ መንገድ ፈታ ከኢትዮጵያ ጋር ጠንካራ ግንኙነት ለመመስረት ብሎም ለቀጣናዊ ትብብር ለመስራት ቁርጠኝነቷን ገልጸውላቸዋል ብለዋል። ወደ ኮቪድ-19 ይዞታ ዜና ስናልፍ በኢትዮጵያ ከጤና ሚኒስቴር በሚወጣው ዕለታዊ መረጃ መሰረት በዛሬው ዕለት አዲስ አበባ ውስጥ ለኮሮና ቫይረስ መጋለጣቸው በምርመራ የተረጋገጠ 780 ሰዎች ተገኝተዋል። ሀገሪቱ ዙሪያ ባለፈው የ24 ሰዓት ጊዜ ውስጥ 6212 ሰዎች ተመርምረው አጠቃላይ የተገኙት 878 ሰዎች ሲሆኑ ከዚያ ውስጥ 60 ሰዎች በኦሮሚያ፣ 16 በአማራ ክልል፣ 12 በሲዳማ፣ አራት በደቡብ ክልል፣ ሦስት ሰው በሐረሪ፣ ሁለት ሰው በድሬዳዋ፣ አንድ ሰው በቤንሻንጉል ክልል በቫይረሱ እንደተያዙ በምርመራ መገኘቱን ዕለታዊው የሚኒስቴሩ መግለጫ አትቷል። በተጨማሪም በዚሁ የ24 ሰዓት ጊዜ ውስጥ ሦስት ሰዎች አዲስ አበባ፣ ሁለት ሰው በኦሮሚያ ክልል በሚገኙ የሕክምና ማዕከላት ውስጥ በኮቪድ-19 ምክንያት ህይወታቸው ማለፉንም መረጃው ጨምሮ አውስቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከዓለም ዙሪያ በተጠናቀሩ የኮቪድ-19 ወረርሽኝ ይዞታና ተያያዥ ዜናዎች ደግሞ በፋይዘርና በባዮንቴክ ህብረት የተሰራው የኮቪድ-19 ክትባት በሙከራው ወቅት ያስመዘገበውን አይነት ውጤታማነት አሁን እየተከተቡ ያሉ ሰዎች ላይ እያሳየ መሆኑን አንድ አዲስ ጥናት አመልክቷል። ኢስራኤል ክሌሊት የምርምር ተቋም ተመራማሪዎች ባካሄዱት አንድ ነጥብ ሁለት ሚሊዮን ሰዎች ያሳተፈ ጥናት እንደገለጸው ሁለት ጊዜ የሚሰጠው የፋይዘር ክትባት በማናቸውም የዕድሜ ክልል ውስጥ ያሉ ክትባቱን የወሰዱ ሰዎች በቫይረሱ የሕመም ስሜት በሚያመጣ ደረጃ እንዳይጠቁ በማድረግ ረገድ ክትባቱ 94 ከመቶ ውጤታማነት አሳይቷል። አንዷን ብቻ ክትባት ለወሰዱ ሰዎች ደግሞ 57 ከመቶ ቫይረሱን የመከላከል አቅም ሰጥቷቸዋል ይላል ጥናቱ። በአቻ ተመራማሪዎች ተገምግሞ በኒው ኢንግላንድ የሕክምና መጽሔት ላይ የወጣው ይህ የእስራኤሉ ጥናት በሀገር አቀፍ የኮቪድ-19 ክትባት መርሃ ግብር ላይ ያተኮረ ግምገማ ሲካሄድ የመጀመሪያ መሆኑ ነው። ፋይዘር እና ባዮንቴክ ኩባንያዎች የሰሩት ክትባት ላይ የተካሄደው ብዛት ያላቸው ሰዎችን ያሳተፈ ሙከራ 95 ከመቶ ውጤታማነት ማሳየቱን አስታውቀው እንደነበረ የሚታወስ ነው። ሌላ ዜና፣ ሞደርና ኩባንያ ባለ ሁለት መርፌው የኮሮና ቫይረስ ክትባቱን ደቡብ አፍሪቃ ላይ የተከሰተውን ኮሮና ቫይረስ እንዲዋጋ አድርጎ ማውጣቱን አስታወቀ። ክትባቱን ተጨማሪ ጥናት እንዲደረግበት ለብሔራዊ የጤና ተቋም ልከነዋል ብሏል። ፋይዘር እና ሞደርና ኩባንያዎች በቀጣዮቹ ወራት ውስጥ የክትባት ምርታቸውን ለመጨመር እቅድ ያላቸው መሆኑን አስታውቀዋል። ፋይዘር እስከሚቀጥለው የአውሮፓውያን አቆጣጠር መጋቢት አጋማሽ በሚኖረው ጊዜ ውስጥ የክትባት ምርቱን በእጥፍ በማሳደግ በየሳምንቱ 13 ሚሊዮን ለማድረግ እቅድ እንዳለው አስታውቋል። ሞደርና በበኩሉ በየወሩ 40 ሚሊዮን ክትባቶችን ለማቅረብ ተስፋ እንደሚያደርግ ነው የገለጸው። በሌላ ዜና ኮቪድ-19 ክትባት ምርትና ማከፋፈል ሂደት እንዴት ማሻሻል እንደሚቻል የአውሮፓ ህብረት መሪዎች ዛሬ በበይነ መረብ ጉባኤ ተቀምጠው ይወያያሉ ተብሏል። የህብረቱ አባል ሀገሮች ብሪታንያና ደቡብ አፍሪካ ውስጥ የተከሰቱትን በፍጥነት እየተዛመቱ ያሉ የኮሮና ቫይረስ አይነቶች፣ በአዲሶቹ ክትባቶች አልበገር ይሉ ይሆናል የሚል ስጋት እንዳደረባቸው ተገልጿል። ከሌላ ዜና በጃፓን የበጋ ኦሊምፒክስ አደራጆች የተለመደው የኦሊምፒክስ ችቦ ቅብብሉን ስነ ስርዓት ለመመልከት ለሚወጡ ታዳሚዎች በርከት ያሉ የኮሮና ቫይረስ መከላከያ ደንቦችን አውጥተዋል። የኦሊምፒክ ችቦ ቅብብሉ በአውሮፓውያን በሚቀጥለው መጋቢት 25 ቀን ነው የሚከናወነው። መጨረሻም የሚያንማሩ የፖለቲካ ቀውስ አዲስ መልክ እየያዘ ነው። በመፈንቅለ መንግስት ስልጣን የተቆናጠጡት የጦር ሰራዊቱ መኮንኖች ደጋፊዎች የሆኑ ሰዎች ሚያንጎን ውስጥ የመፈንቅለ መንግስቱን ተቃዋሚዎች ላይ ጥቃት እንዳደረሱ ተዘግበዋል። ብዙ መቶ ሆነው ትዕይንተ ህዝብ ለማካሄድ የወጡት የጦር ሰራዊቱ መኮንኖች ደጋፊዎች ከተማዋ መሀል ቆመው የነበሩ ሰዎች ሲጮሁባቸው ድንጋይና ቀስት እንደወረወሩባቸው ተገልጿል። የጦር ሰራዊቱ ደጋፊዎች አንደኛውን ሰው ሲደበድቡት የሚያሳይ እንዲሁም ቢያንስ አንዱ የጦር ሰራዊቱ ደጋፊ ጩቤ ይዞ የሚያሳይ ቪዲዮ በማህበራዊ መገናኛ ላይ ተለቋል። የሚያንማር የጦር ሰራዊት የሀገሪቱን ሲቪላዊ መሪ አውንሳን ሱኪን እና ሌሎችንም የሲቪሉን መንግስት መሪዎች በቁጥጥር ስር አውሎ ስልጣን ከያዘ ወዲህ በየቀኑ የተቃውሞ ሰልፍ እየተካሄደ ሲሆን ከሰልፎቹ በተያያዘ ቢያንስ የሶስት ሰዎች ሕይወት አልፏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ የካቲት 18 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን ቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ ዐብይ ርዕስ እንለፍ። ጅማ ውስጥ እስር ላይ የሚገኘው የጅማ ዩኒቨርሲቲ የዘንድሮ ምሩቅ ሞሀመድ ዴክሲኮ በአፋጣኝ ሊለቀቅ ይገባል ሲል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አሳስቧል። ኮሚሽኑ ዛሬ ባወጣው መግለጫ ኦሮሚያ ክልል ውስጥ በተለያዩ ቦታዎች የፍርድ ቤቶች ትዕዛዞች አለመከበራቸው አሁንም አሳሳቢ ነው ብሏል። ፀሐይ ዳምጠው ዝርዝሩን ይዛለች። ኢትዮጵያ ወረዳ አንድ ፖሊስ ጣቢያ ከየካቲት 6 2013 ዓ ም ጀምሮ ታስሮ የሚገኘው ሞሐመድ ደግሲሶ በዋስ እንዲለቀቅ የጅማ ከተማ ወረዳ ፍርድ ቤት የካቲት 16 2013 ዓ ም ያሳለፈውን ውሳኔ በመተላለፍ እስካሁን አለመለቀቁ እንዳሳሰበው የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ ገልጿል። ሞሐመድ ዴክሲሶን ጨምሮ በፍርድ ቤት የዋስትና መብት ተከብሮላቸው እስር ላይ የሚገኙ ሌሎችም እስረኞች በአፋጣኝ እንዲለቀቁ ኮሚሽኑ አሳስበዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን አማካሪ አቶ ኢማድ አብዱልፈታ ሀሳብን መግለጽ እንደማያሳስር ተናግሯል። ሀሳብን በነጻነት የመግለጽ መብት በኢትዮጵያ ህግ መንግስትም ሆነ በሌሎች ዓለም አቀፍ ህጎች እንዲሁም ሌሎች አዋጆች በግልጽ የተቀመጠና መነሻውና መድረሻው ገደቡ ምን እንደሆነ በግልጽ የሚታወቅ መብት ነው። ይህ መብት በባህሪው ሰዎችን ሊያስቀይሙ ሊያስቆጡ የሚችሉ ነገሮችን ሊያስከትል ሊያመጣ ይችላል። ያ ማለት ግን ያ ነገር ስላስቆጣን፣ ስላናደድን፣ ስላስቀየመን ህጉ ወንጀል ነው ብለው እስካላስቀመጠ ድረስ መንግስትም ይሆን ሌሎች አካላት ወንጀል ነው ተብለው ወንጀልን ማቋቋም የሚችል ድርጊት እስካልፈጸሜ ድረስ ግለሰቡ ሀሳቡን በነፃነቱ በመናገሩ ብቻ መታሰር፣ መከሰስ እንዲሁም ለሌላ እንግሊት መ መደረግ የለበትም። ሙሐመድ ደክሲሶንም ጉዳይ በዚሁ አንግል የምናየው ነው የሚሆነው ማለት ነው። ኦሮሚያ ክልል ውስጥ የፍርድ ቤቶች ትዕዛዝ አለመከበር ኮሚሽኑን እንዳሳሰበው አቶ ኢማር ገልጿል። በኦሮሚያ ክልል በተለያዩ ቦታዎች በተለያየ ምክንያት በተለያዩ ወንጀሎች ተጠርጥሮ በቁጥጥር ስር የዋሉ ሰዎች፣ ነገር ግን ፍርድ ቤት በዋስትና ወይንም በሌላ መልኩ ከእስር እንዲለቀቁ ትዕዛዝ የሰጠባቸው ሰዎች እስር ላይ እንዳሉ እናውቃለን። በተደጋጋሚ ቅሬታዎች ለመስሪያ ቤታችን ይቀርቡልናል። ይህን በማስመልከት በግልጽ እንዲሆ በሌላ መንገድ የሚመለከታቸው አካላት ለእነዚህ ችግሮች መፍትሄ እንዲሰጡ በተደጋጋሚ ጥሪ አድርገናል። ነገር ግን ችግሩ እስካሁንም ሳሳቢ በሆነ ደረጃ የቀጠለ መሆኑን ነው የምንረዳው። ማንኛውም ሰው ሀሳቡን በነጻነት የመግለጽ መብት እንዳለው በኢትዮጵያ ሕገ መንግስት አንቀጽ 29 መደንገጉን ያስታወሱት የጅማ ዩኒቨርሲቲ የሕግ መምህር ኦፕስናን ግርማ እንዲህ ብለዋል። እሱ የተናገረው ቃል በወንጀል ሕግ አንቀጽ 23 መሰረት አንድ ወንጀል ወንጀል ሊባል የሚገባው አንደኛ፣ በሕግ ሲከለከል፣ ሁለተኛ ድርጊት ሲፈጸም ነው። ስለዚህ ሶስት ነገሮች መሟላት አለባቸው። ከሶስቱ ነገሮች አሁን ይሄ ወንጀል ነው ተብሎ የተደነገገ ነገር አይደለም። ምክንያቱም የፖለቲካ እስረኛ ይፈታ የሚል ቃል ከወንጀል ህጉ አንጻር ስናየው የሚያስቀጣ የተከለከለ ተብሎ ሊወሰድ አይደለም። በወንጀል ባስከስሰው አድሚኒስትሬቲቭ ነገሩን ከዛ አንጻር ሊታይ ይችላል። ጅማ ዩኒቨርሲቲ ራሱ የሚያው ነገር እንጂ በወንጀል ህግ አንጻር የሚታይ ነገር አይደለም። ምርቁ መሐመድ ደክስሶ በጅማ ዩኒቨርሲቲ ተማሪዎች ምረቃ ስነስርዓት ላይ ፍትህ ለሃጫሉ ሁንዴሳ ጀዋር መሐመድ ይፈታ ብሎ በመጮህ በፖሊስ ተይዞ ሁለት ጊዜ ፍርድ ቤት መቅረቡንና ፍርድ ቤት የነበረውን ሂደት ጠበቃው አቶ ኦብስናን ለአሜሪካ ድምጽ አብራርቷል። መጀመሪያ ጊዜ ቀጠሮ ሲጠየቅ ውከትን የማነሳሳት ወንጀል ተጠርጥሯል የሚል ነው። በዛው መሰረት ፍርድ ቤት ሊመረመር ሰባት ቀን ሰጥቶ ነበረ። ሰባት ቀን አልቆ ቀጠሮ እንግዲህ በአስራ አምስት ነው የተቀጠረው። የካቲት አስራ አምስት መርማሪ ፖሊስ እሱን ይዞ ሲቀርብ ተጨማሪ ጊዜ ቀጠሮ አስራ አራት ቀን ነው የጠየቀው። በዚህ ቀጠሮ የተጠየቀው ፍሬ ነገር ደግሞ አንደኛ ከታጠቀ ኃይል ጋር ግንኙነት አለው፣ ሁለተኛ የጅማ ዩኒቨርሲቲና ተማሪዎችን አደራጅቶ ከት ሊቀሰቅስ ሲዘጋጅ ስለነበረ እሱን እንመረምራለን የሚል ነበር። ፍርድ ቤቱ ይህንን የሚያሳይ ማስረጃ ወይም የሚያሳዩ ነገሮችን መርማሪ አላስረዳም በሚል የተጠየቀውን ጥያቄ ነው ውድቅ ያልቆ ዋስትና መብት ሰጠው። በኢትዮጵያ የሰብአዊ መብቶች ኮሚሽን መግለጫ እና በተነሱት ሌሎችም ጥያቄዎች ላይ ምላሽ የሰጡት የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ተከታዩም ብለዋል። ቤቶችን ውሳኔ ወይንም የፍርድ ቤቶችን ሳ አልተቀበለም የሚለው ነገር በአሰራር በእነሱ መካከል በተቀናጀ ሁኔታ የሚሰሩ ስራዎች እንዳሉ ሆኖ እያንዳንዱ የራሱ ኃላፊነት አለው። የራሱን ተጠያቂነት አለው። በቼክ እንደ ባላንስ አሰራር አንደኛው ሌላውን የመጠየቅ ስልጣን ያለው ስለሆነ ትዕዛዙ ያልተከበረለት ፍርድ ቤት ትዕዛዙን ባለማስከበሩ ያንን ትዕዛዝ ያላከበረውን አካል በህግ የመጠየቅና ተጠያቂ የማድረግ ኃላፊነቱን መወጣት ይችላል የሚል እምነት አለኝ። ይሄ የህግ አሰራር ስለሆነ መፍትሄ ተጎድቷል ብሎ የሚያስብ አካል ካለ በዛ መልክ ህጉን የማስከበርና መብቱን የማስጠበቅ ስልጣን ስላለው ያንን ማድረግ ይችላል የሚል እምነት አለኝ። ከዛ ውጭ በኦሮሚያ የሰብአዊ መብት ጥበቃ ላይ ምንም አይነት ገደብ የተጣለበት ምክንያት የለም። ሀሳብን በነጻነት የመግለጽ ማለት የሌላውን ሀሳብ ሳይጋፉ የራሴን ሀሳብ መግለጽ ነው። ያ ህግንና ስርዓትን ተከትሎ የሚደረግ የሀሳብ መግለጽ ጉዳይ የሚከለከልበት ምክንያት አይኖርም። መንግስት ሁኔታዎችን እያመቻቸ እንጂ ጫና እየፈጠረ አይደለም። በመንግስት ደረጃ የሚገለጽ ምንም አይነት ነገር በክልላችን የለም ብሎ ማለት ይቻላል። ሰብአዊ መብቶች እየተከበሩ ናቸው። በዚህ ጉዳይ ላይ ተጨማሪ ማብራሪያ ለመጠየቅ የኦሮሚያ ፖሊስ ኮሚሽን ጀኔራል ኮሚሽነር አራርሳ መርዳሳ፣ የኦሮሚያ ጠቅላይ ዐቃቤ ህግ አቶ ሁሴን ኦስማን እና የጅማ ዞን ፖሊስ መምሪያ ኃላፊ ኮማንደር ፉፋ መገርሳ ጋር በተደጋጋሚ ደውዬ መልስ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ ፀሐይ ዳምጣውን እናመሰግናለን። አድማጮች የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሄት ይቀጥላል። የአርቲስት ሀጫሉ ሁንዴሳን ግድያ ጉዳይ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብርና ሕገ መንግስታዊ ወንጀሎች ሁለተኛ ችሎት ፌዴራል ከፍተኛ ፍርድ ቤት በሶስት ተከሳሾች ላይ የጥፋተኝነት ብይን ሰጥቷል። ተከሳሽ ላምሮት ከማልን በነጻ አሰናብቷል። በሌላ ችሎት የነ አቶ ጀዋር መሐመድ የሕክምና ውሳኔ ለምን እንዳልተፈጸ ታስረው ታስረው እንዲቀርቡና መልስ እንዲሰጡ የታዘዙት የቃሊቲ ማረሚያ ቤት ኃላፊው ውሳኔ ያልተከናወነው ከበላይ በመጣ ትእዛዝ ነው ብለዋል። ሙክታር ጀማል ዝርዝር አለው። አንደኛ ተከሳሽ ጥላያሚ በሀጫሉ ሁንዴሳ ግድያ ዋና አቀነባባሪ በመሆን በሰውና በሰነድ ማስረጃ መረጋገጡን ነው ከፍተኛ ፍርድ ቤት የገለጸው። ችሎቱ እንዳስረዳው አርቲስት አጫሉ ሁንዴሳ የተገደለበት የጥይት እርሳስ ከአንደኛው ተከሳሽ ቤት ከተገኘው ሽጉጥ ውስጥ የተተኮሰ መሆኑን በምርመራ አረጋግጧል። የፖለቲካ አሳሰብን ከግብ ለማድረስ ሰው በመግደል መንግሥት ላይ ጫና ለመፍጠር ድርጊቱን መፈጸሙንም ማረጋገጡን የተገለጸው በ2012 የወጣውን የጸረ ሽብር አዋጅ በመተላለፍ በሚል የጥፋተኝነት ብይን የሰጠው ፍርድ ቤቱ ተከሳሽ እንዲከላከልም ወስኗል። ሁለተኛ ተከሳሽ ከበደ ገመቹ አርቲስት አጫሉ ሁንዴሳን ተኩሶ መግደሉ መረጋገጡን ፍርድ ቤቱ አመልክቷል። ይህንን ያደረገው አንደኛ ተከሳሽ ጥላያሚ ገለን እንዘርፈዋለን ስላለው ዝርፊያን ለመፈጸመ አቅዶ እንደሆነም ጠቁሟል። በመሆኑም በ1996 የወጣውን የወንጀል ሕግ አንቀጽ 540 በመተላለፍ ጥፋተኛ ተብሎ እንዲከላከል ብያኔ ተሰጥቷል። ሦስተኛ ተከሳሽ አብዲ አለማየው በግድያ ወንጀል ያለውን ተሳትፎ የሚያስረዳ የሰውና የሰነድን ምስክር አለመቅረቡን የገለጸው ፍርድ ቤቱ ግድያው ሲፈጸም ተመልክቶ ለሕግ አካል አለማሳወቁን ግን ጠቅሷል። በዚህ መሰረት በ1996 የወጣውን የወንጀል ሕግ አንቀጽ 443 ህዝባር 1 በመተላለፍ ጥፋተኛ ተብሎ እንዲከላከል ተበይኗል። አራተኛ ተከሳሽ ላምሮት ከማል በወቅቱ ከሟች አርቲስት ሀጫሉ ሁንዴሳ ጋር የነበረችና ግድያው እንዲፈጸም ያመቻቸች በሚል አቃቢ ሕግ ክስ የከፈተባት ናት። የፌዴራል ከፍተኛ ፍርድ ቤት ግን ይህንን የሚያስረዳ የሰውም ሆነ የሰነድ ማስረጃ የለም በማለት ዛሬ ከእስር እንድትለቀቅ በይኗል። ከአንደኛ እስከ ሦስተኛ ያሉ ተከሳሾች ጥላያሚ ከበደ ገመቹና አብዲ አለማየው በተሰጠው ብያኔ ላይ እንዲከላከሉ ለመጋቢት 20 እና መጋቢት 21 2013 ቀጠሮው ቀጠሮ ተሰጥቷል። በሌላ ችሎት የእነ አቶ ጀዋር መሐመድ የሕክምና ሂደት ለምን እንዳልተፈጸመ ታስረው ቀርበው መልስ እንዲሰጡ የታዘዙት የቃሊቲ ማረሚያ ቤት አዛዥ ረዳት ኮሚሽነር ግርማ ዕደሬ ቀርበው ምላሽ ሰጥተዋል። አዛዡ እንዳሉት ተከሳሾቹ ወደ ተባለው የሕክምና ማዕከል ቢሄዱ ሊደርስ የሚችል የጸጥታ ችግር እንዳለ የሚያሳይ ዳሰሳ ጥናት ተደርጓል ብለዋል። የፍርድ ቤቱ ትዕዛዝ ያልተፈጸመውም በዚህ ጥናት መሰረት ከበላይ አካል በመጣ ትዕዛዝ ነው በማለትም መልሰዋል። ትዕዛዙን የሰጠው የበላይ አካል ማን እንደሆነ ግን አዛጁ አልገለጹም። ከፍተኛ ፍርድ ቤቱ አቶ በቀለ ገርባ ወደ ሕክምና እየሄዱ መንገድ ላይ በታገዱበት ወቅት ኃይሉን ይመራ የነበረ የማረሚያ ቤት ፖሊስ ረዳት ኢንስፔክተር ድሪባ ሰንበታና ባልደረቦቹ ለፊታችን ሰኞው የካቲት 222013 ቀርበው እንዲያስረዱ ትዕዛዝ አስተላልፏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን አድማጮች ወደ ተከታዩ ዘገባ እናልፋለን እርቅ ለአንድ ህብረተሰብ አዲስ ምዕራፍና አዳዲስ እድሎችን እንደሚከፍት የሰላም ሚኒስቴር ሚኒስትር ዴታ ፍሬ አለም ሽባባው ተናገሩ መላው የህብረተሰብ አካላት ለእርቅ እንዲሰሩ አሳሰቡ መለስካቸው አምሃ ዝርዝር አለው የሰላም ሚኒስቴር ከወራት በፊት በተለያዩ የሀገሪቱ ክፍሎች ማኅበረሰብ ተኮር ውይይቶችን ሲያካሂድ ቆይቶ የአድዋን ድል 125ኛ ዓመት ምክንያት ባደረገ መልኩ ዛሬ ባዘጋጀው የውይይት መድረክ ላይ የሰላም ሚኒስቴር ሚኒስትር ዴኤታ ፍራልም ሽባባው ተገኝተው ለኢትዮጵያ እርቅ እንደሚያስፈልጋት አስገነዘቡ። የሀገሪቱ የተለያዩ ማኅበረሰቦች ልዩ ልዩ የእርቅና የሽምግልና ባህሎችና የበለጸጉት ሴቶች እንዳሏቸው አስታውሰው ለዛሬ የሀገሪቱ ችግሮችም ጠቃሚ ሊሆኑ እንደሚችሉ ጠቁመዋል። ሚኒስትሯ ጨምረው እንዳስረዱትም የእርቅ ሂደትና ክንዋኔ በብዙ ሀገሮች የኖሩ ችግሮችን ለመፍታት እንደቻልም የደቡብ አፍሪካን ተመክሮ ጠቅሰዋል። ባጭሩ እርቅ የቀድሞውን ዘግቶ አዲስ ምዕራፍ መጀመር ነው ብለዋል። እርቅ አዲስ ቀን፣ አዲስ ዕድል፣ አዲስ ዘመን ለትውልድ ይሰጣል። ብዙ ልጆቻችን ካለፈው ከተደረገው ነገር ጋር ተቆራኝተው ዛሬ ሊሰሩት የሚገባቸውን ነገር እንዳያደርጉ እነሱንም ፕሮቴክት ያደርጋል። እርቅ ሲካሄድ ህብረተሰብ ፋታ ያገኛል። አሳቢዎች ይነሳሉ። ሰራተኞች ነፃነት ያገኛሉ። ምሁራን በነፃነት ወደፊት መሮጥ ይችላሉ። በጉልበትም በእውቀትም የሚሰሩ ሰዎች ያለምንም ሰቀቀን ወደፊት መሄድ ይችላሉ። ባውንደሪውን ጥሰው ሄደው ብዙ ርቀት ሄደው ሀገራቸውን ማገልገል ይችላሉ። ስጋቶች ይወገዳሉ። ሚኒስትሯ እንዳብራሩት በሀገሪቱ በአሁኑ ወቅት የመናቆሪያና የጥል መንስኤ የሚሆኑት ርዕሶች በዕርቅ አማካይነት በሚፈጠረው አዲስ ምዕራፍ ሌላ ዕድል የሚሰጡ የእውቀት መነሻዎች ሊሆኑ እንደሚችሉም ጠቁመዋል። ጥያቄዎች እንደ ጥያቄ ተይዘው የምርምር ርዕሶች ብቻ ይሆናሉ እንጂ የዛሬ ብዙ ዓመት በፊት የተሰሩ ችግሮች ዛሬ በሚሰሩ ጉልበቶች ላይ አያሸማቅቁም ስጋት አይፈጥሩም ነገር ግን ከስህተቶች ይማራሉ ሰዎች በፍጹም ነፃነት ሆነው ራሳቸው ፍርድ መስጠት ይችላሉ እርቅ ይህንን ያደርጋል ፍጹም ነፃነት ያለበት አስተሳሰብ ፍጹም ነፃነት ያለበት የስራ ሜዳ ፍጹም ነፃነት ያለበት ምሁራን የሚሳተፉበት የምሁራን መድረክ የእውቀት ቦታ ይፈጥርልናል። ምንም አድሎ የሌለበት ተንኮል የሌለበት በዛ ቦታ ላይ ሆኖ በበዳኝም በተበዳኝም ቦታ ላይ ሆኖ በፍጹም ነፃነት ሆኖ ለማየት ከዚህ የሚገኘው ትምህርት ለትውልድ እንዴት ይጠቅማል ለማለት እድል ይሰጣል። ዶክተር ሳሙኤል ተፈራ በሰላም ሚኒስቴር የሚኒስትርዋ ፖሊሲ አማካሪ ና በአዲስ አበባ ዩኒቨርሲቲ ማህበራዊ ኮሌጅ የአፍሪካ ና የእስያ ጥናትና ምርምር ረዳት ፕሮፌሰር ናቸው። እርሳቸው ለቪኦኤ እንደተናገሩት እንደ ማንኛውም ሀገር በኢትዮጵያም ልዩነቶች አሉ። ሰዎች እነዚህን ልዩነቶች ለመፍታት ዋና ምርጫቸው ኃይል ሆኗል። ከጥቂት ዓመታት በፊት ኃይልን በብቸኝነት ሲጠቀሙ የቆዩ መንግሥታት እንደነበሩ አስታውሰውም ዜጎች ሁሉ የዚያ ገፈት ቀማሾች እንደነበሩ በመግለጽ አዲስ መንገድ መፈለግ አለብን ይላሉ። ከዛ ወጥተን ሰላምን ማስፈን ካስፈለገ፣ መቀራረብ ካስፈለገ የእርቅ ልቦና ሊያስፈልገን ይችላል። አእምሯችን፣ ልባችን ይቅር ለመባባል ያለፈው አልፏል። ከዚህ በኋላ ግን አንድ አገር ውስጥ ነው የምንኖረው፣ ልጆቻችን የሚኖርበት አገር ነው በቀልንቅ ምን ሳናወርስ በጋራ የምንገንባትን ሀገር በጋራ የምንኖርባትን ሀገር እናቁማት። ሀገር ሲኖር ነው መኖር የሚችለው፣ ይቅርታም ስነስርዓት የሚፈጸመው ሀገር ሲኖር ነው። ስለዚህ ለሀገር ስንል እርቅ መፈጸም አስፈላጊነቱን ለማሳየትም ነው። ዶክተር ሳሙኤል እንደሚሉት የአድዋ ድልና ክብርም በእርቅ ላይ የተመሰረተ ነው። የተለያዩ መሳፍንቶች በራስ ገዞች የራሳቸውን መንግስት ፈጥረው ከሴንትራል መንግስቱ ጋም ከንጉሱም ጋም እርስ በርስም በግዛት ወሰን በግብር በብዙ ነገር ይጣሉ ነበር ይጋጩ ነበር እና ሰላም አልነበረም። ግን ሀገር ላይ የመጣ ጠላት ሲገጥም ሀገር መቅደም ስላለበት ለጸቡም ለፍቅሩም ለደስታውም ሀገር መቆም ስላለበት መኖር ስላለበት ያንን ወደ ጎን ትተው በቅን ልቦና በእርቅ መንፈስ ነው የዘመቱት። ያንን በማድረጋቸው ነው ይህንን ሀገር ያቆዩልንና ያቆሙልን ስለዚህ እርቅ እዛም ውስጥ አለ። አድዋ ውስጥም አለ እርቅ። አንድነታችን ውስጥ ጥንካሬያችን ውስጥ ድላችን ውስጥ አሁን ኮርተን አልተገዛንም ብለን አንገታችንን ቀና አድርገን ስንሄድ እዛ ውስጥ እርቅ እንዳለ ማሰብ ይገባናል። ከጦርነቱ ባሻገር ማለት ነው። በመድረኩ ላይ እርቅን በተመለከተ ሶስት የጥናት ጽሁፎች የቀረቡ ሲሆን አንዳንድ ታዳሚዎችም ጥያቄዎችን በመጠየቅና የግል ሀሳባቸውን በመሰንዘር ተሳትፈዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮች አሁን የፕሮግራም ማሳሰብ ያለን ለጥያቄው መልስ ሁለት እንግዶችን ለጥያቄው መልስ ዝግጅት ጋብዘናል። አቶ ጊዳና መድህን የትግራይ ዴሞክራሲያዊ ፓርቲ ትዴፓ አባልና በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢዜማ ስራ አስፈጻሚ አባል ናቸው። ሁለቱም እንግዶች በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው መመለሳቸውን ይናገራሉ። ለሁለቱ እንግዶቻችን ጥያቄዎቻችሁን በሚከተሉት አድራሻችን እስከ ነገ አርብ የካቲት 19 ድረስ አድርሱን ለጥያቄዎቻችሁ 2022059942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል 2022513505 ለዋትሳፕ ብቻ ሆርን አት ቪኦኤ ኒውስ ዶት ኮም በኢሜል አት ቪኦኤ አማህሪክ በፌስቡክ ይላኩልን ሀሽታግ ቪኦኤ አምሃሪክ የትዊተር ገጻችንን በመጠቀም ጥያቄዎቻችሁን ላኩልን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ እንደውልላችኋለን። የአሜሪካ ድምፅ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሞቢ ምንም ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ምንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዝግጅት እንለፍ። አዲግራት ዩኒቨርሲቲ ተማሪዎች የነበሩ የነበሩና በሰሜኑ የኢትዮጵያ ክፍል በተከሰተው የጸጥታ ችግር ምክንያት በመቀሌ ዩኒቨርሲቲ አሪድ ግቢ ትምህርታቸውን እንዲያጠናቅቁ የተደረጉ ሁለት ሺህ የሚጠጉ ተማሪዎች በተለያየ አውቶብስ ወደ አዲስ አበባና ወደ ተለያዩ ከተሞች ወደሚገኙ ቤተሰቦቻቸው እንዲመለሱ በማድረግ ሂደት ውስጥ ሐሙስ እለት በአንድ መኪና ላይ ታጣቂዎች ባደረሱት ጥቃት ሁለት ሴትና አራት ወንድ በአጠቃላይ ስድስት ተማሪዎች የመኪናው ረዳት ኃላፊነትና ሁለት የፌዴራል ፖሊስ አባላት መገደላቸውን የአሜሪካ ድምጽ ያነጋገራቸው ከጥቃቱ መትረፋቸውን የሚናገሩ ተማሪዎች ገልጸዋል። በሌላ በኩል በመቀሌ ዩኒቨርሲቲ የተማሪዎች ፕሬዚዳንትና የአገር አቀፍ ተማሪዎች ሕብረት ምክትል ፕሬዚዳንት አብርሃላይ አረፈ አይኔ ጥቃቱ በደረሰ እለት ከተማሪዎቹ የስልክ ጥሪ ሲደርሳቸው ለሳይንስና ቴክኖሎጂ ሚኒስተርና ለሚመለከታቸው ኃላፊዎች ማሳወቃቸውን ገልጾ በዛ መሰረት ተጨማሪ ድጋፍ እንደተደረገላቸው ተናግሯል። በሌላ በኩል ከስድስቱ ሟች ተ ተማሪዎቹ የአንዱ ወንድም ተማሪዎቹ የተገደሉበት አውቶቡስ በመቃጠሉ ምክንያት አስክሬን ማግኘት እንዳልቻሉና እንዲሁ መርዶን እንደተነገራቸው ገልጸዋል። ተማሪዎቹ የአርሶ አደር ልብስና የትግራይ ሚሊሻያ የለበሱ ታጣቂዎች ጥቃቱን እንደሰነዘሩባቸው ገልጸዋል። በዚህ ጉዳይ ላይ ከህወሓትም ሆነ ከፌዴራል መንግስት ምንም የተገለጸ ነገር የለም። በእኛ በኩል ጉዳዩ ይመለከተዋል የተባለውን ሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ ላይ በተደጋጋሚ በመደወል መረጃ ለማግኘት ያደረግነው ጥ አልተሳካ አልተሳካም። በሌላ በኩል ተማሪዎቹ ጥቃት ደርሶባቸው በሆስፒታል ሕክምና እንዳገኙ ከሆስፒታል ያገኘ ነው መረጃ ያስረዳል። የተማሪዎቹ ቃለ ምልልስ ተካቶበት የተሰናዳው ዘገባ ቀጥሎ ይቀርባል። የአሜሪካ ድምጽ ያነጋገራቸውና ስማቸው እንዲገለጽ ያልፈለጉ ሶስት የዩኒቨርሲቲው ተማሪዎች እንደተናገሩት ከዚህ ጥቃት ከተረፉት ሰላሳ አምስት ተማሪዎች መካከል ሰባቱን ቤተሰቦቻቸው እንደወሰዷቸው፣ ስምንቱ ጥቁር አንበሳ ሆስፒታል ተወስደው ክትትል እየተደረገላቸው እንደሆነና ሀያዎቹ ተማሪዎች ደግሞ በአዲስ አበባ አንድ ሆቴል ውስጥ ተቀምጠው ወደ ቤተሰቦቻቸው ለመሄድ እርዳታን እየጠበቁ እንደሚገኙ ይናገራሉ። የካቲት ስድስት ተመርቀው ጊዜያዊ የትምህርት ማስረጃቸው እስኪሰጣቸው በመጠባበቅ እስከ የካቲት አስር እዚያው ዩኒቨርስቲ ውስጥ እንደቆዩ አንድ ስሙ እንዲገለጽ ያልፈለገ ተማሪ የካቲት አስራ አንድ ሁለት ሺ አስራ ሶስት አመተ ምህረት ስለደረሰው ሁኔታ ሲናገር የአዲግራት የአክሱምና መቀሌ ዩኒቨርሲቲ ተማሪዎች በአንድ ላይ የተማሩ ስለነበር ትምህርታቸውን የጨረሱ የአዲግራት ተማሪዎች ቶሎ እንዲወጡ እንደ ነገራቸው ይገልጻል። ከዚያም ወደ አዲስ አበባ መንገድ ያስጀመራቸውን ሁኔታ ያስረዳል። መቀሌ ዩኒቨርስቲ፣ መውጣት አለባችሁ የሚል ነገር አመጣና፣ በቀን አስር ትኬት ቆረጥን ማለት ነው ወደ አዲስ አበባ ትኬት ኮተን ጠዋት ነው የተነስነው እና ያው በምን እንደሆነ እናቅም። ሁለት መኪና ውስጥ ሁለት ፌዴራል ፖሊሶች ነበሩ። እነት እንገባ ማለት ነው ሰላም ነው ብለን ነው። እንደዚህ አይነት ነገር ይገባናል ብለን አላሰብንም። ጉዞ ጀመረም ማለት ነው ወደ አዲስ አበባ። አዲስ መስኖ የምትባል አካባቢ ልትን ደርስ ነው። ሁለት መሳሪያ ያዙ ሰዎች ከፍለ ፊታችን መንገዱ ተዘግቷል ሲያስቆሙ ተመለከት ነው ማለት ነው። መኪናውም ወዲያው በፍጥረት ነው እና ፌዴራሎች ወጥተው ተኩስ እርስ በርስ የተጀመረው ማለት ነው። እና አንዱ ፌዴራልና አንዱ ፊት ለፊት የነበረ ሰውዬ ያው እርስ በራስ ሊመታቱ ችለዋል። ከዚያም ከተራራው ላይ በተለያየ አቅጣጫ ወደ መኪናው መተኮስ ተጀመረ ይላል ይኸው ተማሪ። እና ግን ብዙ ናቸው ለካ ተራራው ላይ በጣም ብዙ ሚኒሻዎች ነበሩ። እና ቀጥታ ወደ መኪናውን ወደ ወደ መደርደር ነው ይመጡ። በሶስት አቅጣጫ ስለሆኑ በጣም ተኩሱ ሲበረታ ሹፌሩ እንደምንም ብሎ መኪናውን ወደ አንድ ጥርታ ይዞ ገለበጠው ማለት ነው። እና በአጋጣሚ ያው ስናይ መኪናው ወድቋል፣ ረዳቱ ተመትቷል፣ ሹፌሩም በቃ ብቻ ያልሆነ ነገር ይታይ ነበር እዚያ ቦታ ላይ። አርባ አንድ ተማሪዎች ነበርን። ያው እንደ አጋጣሚ ነው ስድስት ተማሪ ሲመጣ በትይት ያው ሕይወቱ አለፈ ማለት ነው እና ሁለት ፌዴራሉ ፖሊሶችም እነሱም ያው ሞተዋል። አንድ ረዳቱም ያው የለም እና ሰባት ተማሪ ምናምን በጣም ከባድ አስፈስቲ ነው። መሳሪያውን ላልወጣላቸውም ከባድ ጉዳት ነው። ነገ ተብለን አሁን ቁጭ ላይ ንጠበቅ ነው ያለነው ማለት ነው። ሁለቱ በጣም የተጎዱትን እዛው ቤተሰቦቻቸው እዛው እኛ እናሳክማለን ብሎ ወስደዋቸዋል። አሁን የቀረ ነው ሀያ ስምንት ምናምን ተማሪ እዚ አብሮናለ ማለት ነው። ተኩሱን ከፊት ለፊት የከፈቱት ሚሊሻዎች ማን እንደሆኑ ለማወቅ ችላችኋል? ማን እንደሆኑ ያው ማወቅ አይከብድም ነበረ ማለት ያው ልብሳቸውም እኛ ከእኔ ከዚህ በፊት በነገራችን ላይ መጀመሪያ እንደዚህ አይነት ነገር ትግራይ ክልል ሲጀመር ማለት ነው እኔም የኤርትራ ከተሰደዱ ተማሪዎች አንዱ ነበሩ አሉ የሚለብሱት ምናምናም ነገር አቅ ነበር። እና ያው ሚኒሻዎች ናቸው እዛ ቦታ ላይ ነበሩት ማለት ነው የትግራይ ትግራይ ሚሻ ልብስ የለበሱ ማለት ነው አብዛኛውን ጊዜ ሚኒሻዎች የሚለብሱት ልብስ እና አድገማሾቹ ያው ላይክ እንደ ገበሬ ነው የለበሱት። የምን ሚሊሻ የትግራይ ክልል ሚኒሻ። ሁላችንም እንደዛ ከተደረግን በኋላ ሁላችንም ተሰብስበን ወደ ተራራው ጫፍ ይዞ ነው? ወጥቶ ነበረ። ማን ይዟቸው ወጣው? መታጠቂዎቹ። እሺ፣ ከዛ ነው ተራራው ጫፍ ወስደው ፈትሸውም። ከዛ ነው አንድ በመኪና ጭኖ ላቁም ማለት ነው ፌዴራሎቹ ያልባር ወዳሉበት ቦታ ማለት ነው። ተራራው ጫፍ ላይ ምን አያችሁ? ተራራው ጫፍ ላይ ሰፈር ነው አንድ ሰፈር ናት። እዛ አካባቢ ብዙ ቤቶች አሉ እዛ አካባቢ ማለት ነው። እና የሆነ ስብሰባ ምናምን የሚያደርጉበት ቦታ ይመስለኛል። ብዛት አላቸው፣ ብዛት አላቸው አርባ ይነሉ ሌላዋ እንዲሁ በተመሳሳይ ስሟ እንዳይጠቀስ የጠየቀች ተማሪ አውቶቡስ ውስጥ ፊት ለፊት በኩል ተቀምጣ እንደነበር ትናገራለች። በዚህ ጥቃትም ቤቲ የተባለች ጓደኛዋ ከአጠገቧ ሕይወቷ ማለፉን ገልጻልናለች። ከፊት ሶስተኛ ደረጃ ነበር። ሁለት ሰዎች ከፊት ነበሩ። ምን ልበልሽ፣ ብቻ በጣም ያስደነግጣል። በአንድ ጊዜ ነው ሁሉ ነገር በቃ ፍርስርስ ያለው። እነዛም ከፊት ወርዶ እንትን ሲሉ እነዛም ሁለቱ ሞቱ። ስንጮፍ

ከዋሊ ትንሽ ወረዳ አንድ አርባ ኪሎ ሜትር ከዋሊ ሰለተ ኪሎ ሜትር አርባ ኪሎ ሜትር ርቀት ላይ አዲ መስ ምትባል በጣም ገጠር በረሃ ነች። ገደል እና ተራራ ቦታል። ወደ ማይጨው እና አላማጣ መገንጠያ እሱ ላይ ከርቭ ላይ ትንታጠፍ ሁለት የታጠቁ ሀይሎች ዲጋ መንገዱን ገብተው ይጠበቁ ከእርብ ሰሮን አላየም ናቸው እትፍ እንዳለ ድንገት ተደድሮ ጥይት ተቅነው አስቆሙን። መኪናውን መኪናውን ባስቆሙበት ሰዓት ሁለት ፌዴራሎች ለምን እኛ ጋር እንደገቡ የምናውቀው ነገር የለም አጅበውን ይሁን ከመቀሌ ወደ አዲስ አበባ እየሄዱ ይሁን የምናውቀው ነገር የለም። ሁለት ፌዴራሎች አብረውናሉ። መኪና ውስጥ አርባ አራት ተማሪ መያዘው፣ ሁለቱ ፌዴራሎችም አብረውናሉ ሲያስቆሙ ሁለቱ ፌዴራሎች የወጡ እና ተኩስ ይጀመራል። እዛው ፌዴራሎቹ እና እነዛ ሁለቱ ከየት መጣም ማይባላይ ከተራራ ላይ ተኩሱ ጀመረ። በጣም ብዙ ናቸው። በሪ በየት በኩል እንደሚታኮስብን አናውቅም። ሁላችንም ተማሪዎች መኪና ውስጥ ነን፣ እናለ መኪናው ተደበደበ። ሁለቱ ፌዴራል እዛው ሞቱ። ከዛ በኋላ ሙሉ መኪናውን ደበደቡት። ከነዚ አንዱ ተጎርተ ሞተዋል ከነሱ አንድ ሞተን ሁለቱ ፌደራል እዛው ሞቱ። ከዛ በኋላ መኪናውን መደብደብ ጀመሩ። አላባሩም በጣም መኪናው ተደበደረ። ረዳቱን ታመቶ ወድቋል። ሹፌሩ እንደምንም መጡ አስፓልት ላይ ስለሆነ እነሱ ከተራራ ይመጡ ስለነበር ቀጥታ መስተዋቱ እንዳለ ጨርሰ። ተማሪው ዛ የተመታው ተመታ ሞተው እዛው ሞተ። ሁላችንም ተማሪዎች ደም በደም ሆነ። ሹፌሩ እንደምን የሚመጣ ና ተመልሶ መኪናው ሊጠቀልና ወደ ተራራው ገለበጠው። መኪናው ተራራ ላይ ሆነ ስለነበር ሲተኩስ ነበረው ወደ ተራራው ሲገለብጠው ያው ትንሽ ተኩሱ ትንሽ በረዳል። ለአንድ አስር ደቂቃ ሚሆን በረዳል። ከዛ አልበቃቸውም ብሎ ከተራራው ወርዳው አስፓልት ላይ መተኮስ ጀመሩ። ሁሉም ተማሪ ተማሪ ነን ተማሪ ነን ተማሪ ነን በማለት በጨዋታ እንደዛ በምናሰማበት ሰዓት ሰሙን ተው በቃ ውረዱ ውረዳሉ፣ በትግረኛ ወረድም የሞቱትም እዛ ክስተናቸው ወረድም የቆሰሉትም አንዳንድ ይዘው ናቸው ወጣል የት ይዘውን እንደሆነ አናውቅም። ብቻ ተራራ ከዛ መኪናውን እዛው ሴተን ወደ ተራራ ይዘውን ይሉ ዕቃችን፣ ዶክመንታችን፣ ላፕቶፕና ሁሉንም ነገር እዛው መኪና ላይ ተሰ እጃችን ኖር ላያርቅን ወደ ተራራ ይዘውን ይሉ አንድ ሰዓት ነው አርባ ደቂቃ ስልሳ ደቂቃ በቃ አንድ ሰዓት የሚሆን ወደ ተራራ ጉዞ ይዘው ምግ ከዛ በኋላ እዛ አስቀምጠው የሆነ ወሩ ጀመሩ፣ ፍተሻ ጀመሩ። ማንነታችንን ለማወቅ ማንነታችንን አጣርቶ ተማሪ መሆናችንን መሆናችን መቻውቁ ሱፌሩም ያው ተጎድተዋል፣ አልሞተም ነበር፣ አብሮም ነበር። እሱንም ትንሽ መቱት በትግረኛ ሲያወራቸው እንዴት ዛሬ በየካቲት አስራ አንድ እንዴት ተማሪ ይዘህ ትሄዳለህ? የአንተ ጥፋት ነው ብለው እሱን መቱት። እንዴት በየካቲት አስራ አንድ እንደሆነ እያወቅህ እንዴት ይዛቸው ትወጣለህ? የእናንተ ጥፋት ነው ብለው ማለት ነው። ከዛ ያለውን ነገር እዛው በቃ የቆሰሉት አሉ፣ ወደ ዘጠኝ ተማሪዎች እነሱ ደም እየፈሰሰባቸው ነው። እርዳታም የለም፣ ተራራ ላይ ነው። ምንም ነገር የለም። በጣም በቃ ተማሪ ያለቅሳል። በጣም ለቅሶ ነበር በዛ ሰዓት። ትላልቆቹ ሚኒሻ የታጠቁ ነበሩ። እነሱ በጣም አዘኑ። ወጣቱ በጣም ኃይል ላይ ነበር፣ ተቆጡ ነበር። ከዚያ አቅራቢያ ወዳለች ከተማ እንዲሄዱ መደረጉንም ይናገራል። የቆሰሉትን ይዘን በሁለት ወጣቶች ተላክን ወደ ከተማ። ከተማ እንደሄድም የሆነች ሱዚ ነበር በዛ ቀን በዚያ ቀን ጥቃት የደረሰበት አይሱዙ ነበር። አንድ አላማጣ አይሱዙ ሹፌሩ ተመቶ አላማጣ ሆስፒታል ገብቶ መኪናውን ረዳቱ ነበር ሲጠብቅ የነበረው። ረዳቱን አዋርተው ውሰዷቸው ወደ ሆስፒታል ተባለ። ወደ ሆስፒታል በምንሄድበት ሰዓት ጥቃት ከደረሰበት አርባ ኪሎ ሜትር ላይ የሆነች በረሃ ላይ መከላከያዎች አሉ። የኛ መከላከያዎች የኢትዮጵያ መከላከያ ሰነተው ቢግት ሶስተኛ ሻለቃ ሚባሉ ሰላሳቸው ስላለፈው ተማሪዎች ረዳቱና የፌዴራል ፖሊሶቹ አስክሬን ሁኔታ ምንም እንደ የተናገሩ ሲሆን ከነዚህ ተማሪዎች አንዱ ጋሻው ዳኛ የተባለው የአካውንቲንግ ተመራቂ ተማሪ እህት ስመኝ ዳኘው ደቡብ ክልል ጭኮ በተባለች ከተማ ነዋሪ ስትሆን ከመርዶ በስተቀር ያዩት ነገር እንደሌለ ትናገራለች። መንገድ ላይ ሆነ ታግዷል። ግማሹ ሞቷል፣ ግማሹ ቆስሎ ነው እናመታቸው ለን ትላንት ምሽት ከአዲስ አበባ ተመልሶ መርዶ ለቤተሰቦቹ ያረዳው አንተነህ ዳኛ የተባለው የሟች ወንድም ከጥቃቱ የተረፉትን ተማሪዎች አዲስ አበባ አግኝቶ የወንድሙን መሞት ከመስማቱ ውጪ አስክሬን እንዳላገኘ ገልጿል። በወሬ ወሬ ነው የሰማነው። በአካል ምንም ነገር አልተገኘም። እዛ እንግዲህ እስከ ቦታው ድረስ ባንሄድም ከዚያ የተረፉ ልጆች አዲስ አበባ ላይ ሆቴል ተይዘላቸው እንደነበሩ ያው የዚህ አካባቢ ልጆች አሉ። ሌላ ተመራቂዎች እዛ የአክሱም ዩኒቨርሲቲ ተማሪዎች እና ከእነሱ ስን ከምናምን ወስደን ሄድን አዲስ አበባ እና ያው መርቶ ነው እኔ የመጀመሪያ መረጃ ነበረ። ምክንያቱም ልጆች ራያ አላማጣና ቆቦ አካባቢ ማቃቸው ልጆች ነበሩ እና እነሱ ሆስፒታልም ሚሰሩ ስላሉ እነሱ መረጃውን ሰጥተው ነበር። từ một tháng đều kinh là đặc rồi ባሻው ነው የሚባለ ነው። በሌላ በኩል በመቀሌ ዩኒቨርሲቲ የተማሪዎች ፕሬዚዳንትና የአገር አቀፍ የተማሪዎች ህብረት ምክትል ፕሬዚዳንት አብርሃ ላይ አረፈ አይኔ ጥቃቱ በደረሰ እለት ከተማሪዎቹ የስልክ ጥሪ ሲደርሰው ለሳይንስና ቴክኖሎጂ ሚኒስቴርና ለሚመለከታቸው ኃላፊዎች ማሳወቁን ገልጿል። ጥቃቱን በተመለከተ በህወሓት በኩል ኃላፊነት ወስዶ ያወጣው መግለጫ የለም። ከፌዴራል መንግስቱም ምንም የተገለጸ ነገር የለም። በእኛ በኩል ጉዳዩ ይመለከተዋል የተባለውን ሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ ላይ በመደወል መረጃ ለማግኘት ያደረግነው ነው ጥረት አልተሳካም። ተማሪዎቹ ከአንድ ቀን አዳር በኋላ እንደተወሰዱበት የተናገሩት የቆቦ ሆስፒታል ስራ አስኪያጅ አቶ ካሳሁን አዲሱ አርብ ዕለት የካቲት አስራ ሁለት ምሽት ሰላሳ አምስት ተማሪዎች ሆስፒታል ደርሰው ጉዳት የደረሰባቸው አስራ ሁለቱ ህክምና እንደተደረገላቸው ለአሜሪካ ድምጽ ገልጸዋል። በጉዳዩ ላይ የትግራይ ክልል ጊዜያዊ አስተዳደር ምላሽ እንዲሰጠን ያደረግነው ሙከራ አልተሳካም። ነገር ግን ባለፈው ሳምንት ጊዜያዊ አስተዳደሩ ባወጣው መግለጫ ክልሉ እንዳይረጋጋ ለማድረግ የተበታተኑ የህወሓት ኃይሎች መኖራቸውን ጠቅሶ ህብረተሰቡ ከነዚህ ኃይሎች ራሱን እንዲያርቅ ምክረ ሀሳብ ለግሶ ነበር። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን ፕሮግራም ነው። ወደ ተከታዩ ዘገባ እናልፋለን። የሐዋሳ ሀይቅ አያያዝ በዚሁ ከቀጠለ የመጥፋት አደጋ እንደተጋረጠበትና አሁን በከፍተኛ ብክለትና ህመም ላይ መሆኑን በኢትዮጵያ ሀይቆችና ወንዞች ላይ በርካታ ምርምር በማድረግ የሚታወቁት የሐዋሳ ዩኒቨርሲቲ ከፍተኛ ተመራማሪ ፕሮፌሰር ዝናቡ ገብረ ማርያም ለቪዮኤ ተናገሩ። ፕሮፌሰር ዝናቡ ገብረ ማርያምን ያነጋገረው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ዘገባ ልኳል። ከአዋሳ ሀይቅ ጋር ለአርባ ዓመታት ገደማ የሚተዋወቁ በአንድ ወቅት የአዋሳ ዩኒቨርሲቲ ፕሬዝዳንት ሆነው ያገለገሉ፣ አሁን ደግሞ በዩኒቨርሲቲው ከፍተኛ ተመራማሪ የሆኑ በርካታ የምርምር ስራዎችን የሰሩ በተለይም በኢትዮጵያ ሀይቆች፣ በወንዞችና በውሃ ሀብቶች ላይ የተለያዩና ጥልቀት ያላቸውን የጥናት ስራዎችን ለብቻቸውና ከሌሎች ተመራማሪዎች ጋር ያካሄዱትን ፕሮፌሰር ዝናቡ ገብረ ማርያምን ቪኦኤ ስለ ሀዋሳ ሀይቅ ጠይቋቸዋል። የሀዋሳ ሀይቅ እንግዲህ ለአዋሳ ከተማ ቅርብ የሆነ አጎራባች የሆነ በሲዳማ ክልል ውስጥ ያለ ሀይቅ ነው። እንግዲህ አንዴ በእንስት አንዴ በተባታይ ጾታ ነው የምንነጋገረው። ከኦሮሚያ ጋርም የሚዋሰን ሀይቅ ነው። ወደ መቶ 50 ኪሎ ሜትር ስኩዌር ስፋት ያላት ከፍተኛ ጥልቀቷ ደግሞ እስከ 21 ሜትር እንደ ጊዜው ሁኔታ አንዳንድ ጊዜ እስከ 23 ሜትር ሊደርስ የሚችልና አማካይ ጥልቀቷ ደግሞ 11 ሜትር የሚሆን አንድ ብቻ ወደ ውስጧ የሚገባ ወንዝ ያላት፣ በተረፈ ከውስጧም ወደ ውጭ የሚወጣ ፍሳሽ የሌላት፣ ከውጭም ከጥቁር ውሃ በስተቀር ሌላ ወደ ውስጧ የሚገባ ፍሳሽ የሌላት የተፈጥሮ ፍሳሽ ማለቴ ነው። ወንዝ የሌላት ሀይቅ ነች። በሳይንሳዊ አነጋገር በጣም ያልተበከለች ነገር ግን በብክለት ጎዳና ላይ ያለች ሀይቅ ናት ማለት ይቻላል። ፕሮፌሰር ዝናቡ የአዋሳ ሀይቅን እንደ ቅርብ ወዳጃቸው እንደሚያዩት ተናግረው የመጀመሪያ የዶክተር ድግሪያቸውን የተመረቁበትንም የምርምር ስራ የሰሩት በሀይቁ ላይ መሆኑን ጠቅሰው ከቱሪዝም ባለፈ ለሰው ልጅ ጥቅም ልውል እንደሚችል አስረድተዋል። ለመጠጥም፣ ለመስኖም፣ ለእንስሳትም፣ ለዋናም አሁን የሚከለክል ገደብ ላይ አይደለችም። በሀይቁ የምዕራብ ክፍል ያለው ህብረተሰብ ደግሞ በቀጥታ በመጠጣት ይጠቀማል። ግን ይሄ ከጊዜ ወደ ጊዜ እየተለወጠና እየከፋ የመጣ ስለሆነ ሁልጊዜ በዚህ ይቀጥላል ማለት አንችልም። በምርምር ስራቸው ያገኙትን እውቀት መሰረት በማድረግ የሐይቁን ስነ አፈጣጠርና የአካባቢ ህዝብ ለሐይቁ ያለውን እምነት ተናግረዋል። ፕሮፌሰር ዝናቡ በስምጥ ሸለቆ ውስጥ ካሉት ከሌሎቹ ሐይቆች ጋር ከብዙ ሺህ ዓመታት በፊት የቅርብ ቁርኝት የነበራት ሐይቅ ናት። ግን የሐይቋ አፈጣጠር ከእሳተ ገሞራ ጋር እና ከምድር መናወጥ ቴክቶኒክ ሙቭመንት ከሚሉት ጋር የተገናኘ ነገር ነው ያላት እና ለብቻዋ ተነጥላ የነበረች ሐይቅ ሳትሆን ከሌሎቹ ሐይቆች አካል እንደነበረች ነው ጥናት የሚያመለክተው። ይሄ እንግዲህ ከብዙ ሺህ ዓመት በፊት ነው። የአካባቢው ሰው ለሐይቁ በጣም አክብሮት እንዳለው እና መቆርቆር እንዳለው ከሐይቁ ጋራ ደግሞ በጣም የተቆራኘ ስሜት እንዳለው የዛሬ አርባ ዓመት በፊት የሀገር ሽማግሌዎችንና አባቶችን ሰብስበን ባነጋገርንበት ወቅት አምላክ ለእኛ የሰጠን ልዩ ስጦታ ነው ብለው እንደሚያምኑ መረዳት ሽያሉ። ሀይቁና የአዋሳ ከተማ ነዋሪዎች እንዲሁም የአካባቢ ማህበረሰብ ያላቸው ቁርኘት እጅግ እየጠነከረ መሆኑን ተናግረዋል። ከራሴ ለመጀመር ወደዚች ሀይቅ የመጣሁት የዛሬ አርባ ሁለት ዓመት ነው። በአዲስ አበባ ዩኒቨርሲቲ ያኔ የአዋሳ መለስተኛ ግብርና ኮሌጅ አስተማሪ ሆኜ ተቀጥሬ መጣሁ። ከአዲስ አበባ ዩኒቨርሲቲ እንደተመረቁና በመጣሁ እለት በቀጥታ ወደ ሀይቁ ነው የመጣሁት እና እዝቹ አሁን ያለሁበት ቦታ ነው የተቀመጥኩት እና እዚህ ቁጭ ብዬ ሀይቁን አየሁ። በጣም ገረመኝ። ጸጥታው፣ ውበቱ እንዳሁን አልነበረም። የሀይቁን ቀለም ራሱ ያኔና ዛሬ በአይን መለየት ይቻላል፣ የቱን ያህል ቀለሙ እየተቀየረ እንደመጣና በጣም ያምር ነበር። እና አብዛኛውን ጊዜ ለማረፍ ስፈልግ ለማንበብ ስፈልግ፣ ጸጥታ ስፈልግ እዚህ ነበር የምመጣው። ከዚያ የአሁኗ ባለቤቴን እጮኛዬንም ወደ አዋሳ ሳመጣ ለጉብኝት መጀመሪያ የመጣ ነው ወደ ሀይቁ ነው። ስዳር ደግሞ የምሳ ግብዣ የተደረገው እዚሁ ሀይቅ ዳር ነው። ትልልቆቹ ማስታወሻዎቼ ከሀይቁ ጋር የተገናኙ ናቸው እና እኔ ብቻ አይደለሁም። ብዙ የከተማውም ህዝብ በመሳሳት ነው የሚያየው። የሀይቁና የህዝቡ ወይም የሐይቁና የከተማው ቁርኝት በጣም ጣፋጭ ግንኙነትም አላቸው፣ መራራ ግንኙነትም አላቸው። ጣፋጩ ግንኙነት ይ ሀይቁ ለነዋሪው የሚሰጠው ጥቅም ነው። ህዝቡ ደግሞ ከሀይቁ የሚያገኘው ደስታ ነው። መራራው ግንኙነት ደግሞ ከእንቅስቃሴው ከከተማው እድገት የተነሳ በሀይቁ ላይ እየመጣ ያለ የብክለት ጫና ነው። ስለዚህ አንዳንድ ጊዜ ያላቻ ጋብቻ የሚሉት አይነት አብሮ የማይሄድ ቁርኝት አይነት ያሰኛል። ምክንያቱም ከተማው ሲቆረቆር ሀይቁን አንድ ቀን ይጎዳል ተብሎ ጥናት ተጠንቶ አይደለም የተጀመረው። ያው በዛን ጊዜ እንደነበሩ እንደ ማንኛውም ከተማ ለውሃ ቅርብ መሆኑ ታይቶ ይመስለኛል። ግን እየቆየ ህዝብ ብዛት ሲመጣ ከሀይቁ አቀማመጥ የተነሳ ከተዳፋቱ የተነሳ ማንኛውም ጠብታ ማንኛውም ደረቅ ቁሻሻ ሀይቁስ እየገባ ግንኙነቱን መራራ አድርጎታል እና ለሐዋሳ ከተማ መታወቂያዋ ነው ማለት ይችላል። ፕሮፌሰር ዝናቡ ሀይቁ አሁን ያለበትን ሁኔታ ሲናገሩም የአዋሳ ሀይቅ ወደ አለመኖር እያመራች ነው ብለዋል። ሀይቆች ይወለዳሉ፣ ያረጃሉ፣ ይሞታሉ። ይሄ ያለ የተፈጥሮ ክስተት ነው። ማንኛውም ሀይቅ በሰው ባይነካም እንኳን በነበረበት ሁኔታ አይኖርም። ለውጥ ይኖራል እና አሁን ይቺ ሀይቃችን ከፍተኛ የሆነ ህመም ላይ ነው ያለችው እና ይሄ ህመም ደግሞ ወዴት ያደርሳል ብለን ብንል ከዕለታት አንድ ቀን ወደ ሞት ያደርሳል እና እኔ ራሴ እንኳን ሳውቃት ሀይቋን መጀመሪያ ካየሁበት ቀን ጀምሮ፣ ወይም በምርምር አንጻር ከቀረብኩበት ጊዜ ጀምሮ በሀይቁ ላይ አሳዛኝ የሆነ ለውጥ ነው እያየን ያለ ነው ስለዚህ በብክለት ጎዳና ላይ ያለች ወደ ከፍተኛ ብክለትና ወደ አለመኖር እያመራች ያለች ሀይቅ ናት ብለን ብንነጋገር ጥሩ ሳይንሳዊ ገለጻ ይሆናል። የአዋሳ ሀይቅን ወደ አለመኖር እየወሰደ ያለው ነገር ምንድን ነው? ሀይቆች መቼና ምን ሲሆኑ ነው የሚሞቱት? ምክንያቶች ውስጥ እነማን ናቸው? ኃላፊነት የሚወስዱ አካል ማን ነው? መፍትሄውስ ለምኑና? ለሌሎችም ጥያቄዎች ፕሮፌሰር ዝናቡ የሰጡት በምርምር ውጤትና በሙያዊ ትንትና የተቃኘ ምላሽ በሁለተኛው ክፍል ይዤ እመለሳለኝ። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳ። ዮናታንን ለዘገባው እናመሰግናለን። ተከታዩ ዝግጅት ባህልና ማህበረሰብ ይሆናል። ያ ውስጥ ዘመናዊ ቲያትር የተጀመረበት አንድ መቶኛ ዓመት ሊከበር መሆኑ ተበሰረ። ከጥቂት ወራት በፊት ስለ ቲያትር ያገባናል ባሉ አስራ አንድ የቲያትር ባለሙያዎች የተመሰረተው ስለ ቲያትር የተሰኘ ቡድን ከኢትዮጵያ የቲያትር ማህበር ጋር በመተባበር አመቱን በሙሉ የሚዘልቅና በሀገሪቱ እየተዳከመ የመጣውን የቲያትር ሙያ የሚያነቃቃ መርሃ ግብሮችን ማቀዱን ይፋ አድርጓል። ቡድኑ በአመቱ ውስጥ በሀገር አቀፍ ደረጃ አንድ መቶ ቲያትሮች የሚታዩበት በኢትዮጵያ ቲያትር ዙሪያ የተሰሩ ጥናቶችና እንዲሁም ታሪካዊ ተውኔቶች ለህዝብ የሚቀርቡበት በተጨማሪም አንጋፋና ለዘርፉ አስተዋጽኦ ያበረከቱ ባለሙያዎች የሚዘከሩበትና የተለያዩ ውይይት መድረኮች የሚዘጋጁበት እንደሚሆን አስታውቋል። ኤደን ገረመው ከቡድኑ መስራቾች መካከል አንዷ ከሆነችው ደራሲና ጸሐፌ ተውኔት መዓዛ ወርቁ ጋር ቆይታ አድርጋ ተከታዩን አሰናድታለች። ስለ ጥበብ ስለ ቲያትር ያገባኛል ይመለከተኛል ያሉ ሰዎች ስብስብ ነው። ስለ ቲያትር የተሰኘው ስብስብ የሚሰሩ ቲያትሮች ከከተማ ወጥተው ክፍለ ሀገር መሄድ ሲያቅታቸው ከቀን ወደ ቀን የቲያትር ተመልካች ቁጥር እየቀነሰ ወንበሮቹ ሲራቆቱ በከተማዋ ያሉ የቲያትር መድረኮች በእድሳት ሰበብ ተዘግተው ከዓመት በላይ ሲሻገሩና በመዲናዋ አዲስ አበባ ሶስት ቲያትሮች ብቻ መድረክ ላይ ሲቀሩ አረ ይሄ ነገር በዛ ወዴት እየሄድን ነው? ስንል በመጠየቅ ተሰባሰብን ትላለች የዛሬ እንግዳዬ ደራሲና ጸሐፊ ማዕዛ ጉልቤት ሆነት ወርቁ ለረዥም ጊዜ የተለያዩ የስራ ዘርፎች ተቋርጦ ነበረ። በተለይ በኮቪድ አስራ ዘጠኝ ምክንያት አዋጅም ስለነበረ ተቋርጦ ነበር፣ ብዙ ስራዎች እና አዋጁ ግዱስ ር ቆይቶ ከተነሳ በኋላ ብዙ የሙያ ዘርፎች ስራ ሲጀምሩ ቲያትር ግን ቶሎ አልጀመረም ነበረም። ከዛ በኋላ ምንድን ነው ምክንያቱ፣ ለምንድን ነው ያልተጀመረው የሚል ጥያቄ በባለሙያዎች መካከል መጣ። በተለይ ብዙ ጊዜ ይመለከተናል፣ ያሳስበናል ለምንል ቲያትር ላይ የምናወራ የምንታወቅ አብረን የሰራ ሰዎች እዚህ ላይ ስናወራ እንዲራ ሆነ ነገር ማረገ ለ ለምንድበትፈለጊቱ ክልከላም ወይም ደግሞ ችግር ሲመጣ ስለ ጫና የሚደረግበት ዘንድ በማይከፈተው ሙ ጥያቄ ነበር የተነሳው። ተለቪዥን ለትያትር ስራ ከጀመረ በኋላ ደግሞ ስናይ ትያትር ቤቶች በስራ ላይ ያደሉ መግሳት ላይ ናቸው። እና ከተማው ላይ ያለው የትያትር እንቅስቃሴ ከጊዜ ወደ ጊዜ ስናየው የማሳያ ቦታዎችን እየቀነሱ ነው። የሚታዩ ትርኢቶች ብዛትም እየቀነሰ ነው። ትያትር ላይ የሚሳተፉ ባለሙያዎች ሙያውን እየለቀቁ በሌላ ሙያ ላይ እየተሰማሩ ነው ያለ እና ምንድን ነው ይህ ችግር እና ትያትር ነው ተማር በብዙዎቻችን እዚህ ሙያ ላይ ያለ ነው የምናውቀው ስራ ነው። አሁን ላይ ጥቅም ላይ እየስራ እየሰራ ላለው ነገር መሰረታችን፣ እውቀታችንን መነሻችንም ትያትር ነው እና ሙያው ሲዳከም ባለቤት እንደሌለው ዳር ቆመን ማየት የለብንም። የሆነ መፍትሄ ይፈለግ። በጣም ውስብስብ ተደራራቢ ችግሮች እንዳሉበት ይታወቃል ብለ ግን ከማነቃቃት እንጀምር መነቃቃት አለበት የሚል ሀሳብ ነው የተነሳው። ስንነሳ አስራ አንድ ሰዎች ነበር። እንደ አጋጣሚ ደግሞ ምን ጥሩ ሆኖ ተገኝቶ በዚህ አመት ሁለት ሺ አስራ ሶስት የኢትዮጵያ ቲያተር መቶኛ አመቱ ይሞላል ማለትም የኢትዮጵያ አውሮፓዊ ቅርጽ ያለው የኢትዮጵያ ቲያተር መቶ አመቱ ይሆነዋል በአስራ ዘጠኝ አስራ ሶስት ነው የመጀመሪያው በትንን ተክለ ሐዋርያት ተክለ ማርያም የተጻፈ ቲያትር ለተመልካች የቀረበው። ስለዚህ ስድሄትን ያመንጠና አይገባም። በተለይ ቲያትር አንድ መቶ አመት ሲሆን ለብዙ ሰዎች የስራ እድል ፈጥሯል። የመዝናኛ አማራጭ ነበረ። ሰዎችን በተለይ ህዝባችንን ደግሞ በስነ ልቦናም በመንፈስን አንድ ያረገ ያስተባበረ ያነቃቃ ያስተማረ ሙያ ነው። የብዙ ሰዎች ትዝታ ነው። ይጠቅማል፣ ይጠቅሟልም። ስለዚህ በዚህ ሁኔታ በተለይ እኛ ዘመን ላይ ተጋቅሞ ሊቀራ አይገባም። ቁጭት ከቁጭት የመነጨ እንቅስቃሴ ነው የጀመርነው። ይሄ በቁጭት የተጀመረ እንቅስቃሴ ታዲያ ከኢትዮጵያ የቲያትር ባለሙያዎች ማህበር ጋር በመተባበር አመቱን ሙሉ የሚዘልቅና የኢትዮጵያ ዘመናዊ ቲያትር ጅማሮን መቶኛ አመት በማክበር ጥበቡን ለማነቃቃት ማቀዱንም አብስሯል። እዚህ አሁን በኢትዮጵያ ቲያትር ባለሙያዎች ማህበር ስር ሆነ ያለን አባላቶች እንቅስቃሴ ጀመርን ና የተለያዩ ቁዶች በዚያ መስለ መስራት ያቀድናቸው ስራዎች፣ እንቅስቃሴዎች ይህን አመት በተለይ ስለ ቲያትር እንዲወራ ሰዎች ቲያትር የሚጽፉ ካሉ እንዲጽፉ የተለያዩ አማራጮች እንዲፈልጉ ያሉት ቲያትር ቤቶች ሳይኖርም እንኳን ቲያትርን የትም ቦታ መስራት ይቻላል ና የትም ቦታ ላይ መስራት እንዲችል ማሰብ እንዲችል እንዲፈሩ ማበረታታት፣ ማነጋጋት፣ ማደጋገፍ በተለይ ደግሞ ሙያተኞችም አንድ ላይ ተሰባሰን ችግሩን መፍታት አለብን። አሁን እሱን የጀመርነው እኛ ልንሰራ ካሰብናቸው እቅዶች ውስጥ ማለት ጊዜ ጊዜ የዳበሩ ናቸው። ወደፊትም የምንጨምረው የምናዳብረው ነገር እንደተጠቀቀ ሆኖ በዚህ አመት ውስጥ በተለይ የቲያትር መተኛ አመቱ በሆነበት አመት ውስጥ ስለ ቲያትር የሚወራባቸው ዝግጅቶች ማዘጋጀት ማቀፍ ነው። ከነዚያ ውስጥ አንዱ ለምሳሌ ሚዲያ ባለሙያዎች ስልጠና አንዱ ነው። ይህንን የሚያሰብንበት ምክንያት ምንድን ነው? ቲያትሩን እንዲዳከም በተለይ አሁን ያለበት ደረጃ እንዲደርስ ብዙ አስተዋጽኦች ወይም ብዙ ውስሶ ችግሮች ቢኖሩ ከነዚ ውስጥ አንዱ ሚዲያ ላይ ያለን አዘጋገብም መታገዙም ወይም ደግሞ ችግር ቢኖር ችግሩ እንዲፈታ ግራ ቀኝ ላይ ያተኮረ ዘገባ አለመደረጉም አንዱ ምክንያት ነው ብለን እናምናለን። ከዛም በተጨማሪ ደግሞ ይህን እንቅስቃሴ ስናደርግ ደግሞ ሚዲያውን እንደ አንድ አጋራችን ማሰብ እና መያዝ እንፈልጋለን። ምክንያቱም ለረጅም ጊዜ የሚደንቅ መፍትሄ የመፈለግ መንገድ ስለሆነ የጀመርነው የሚዲያ ባለሙያዎች ደግሞ እኛ አጋር ነው እያግዙን እንፈልጋለን። ስለዚህ የሚዲያ ባለሙያዎች ስለሚያስፈልጉ በእነሱ የጀመርነው የመጀመሪያ ዝግጅታችን እሱ ነው። ከዛ በኋላ ደግሞ የዚህ ዝግጅት ማስጀመሪያ የሚሆን ምሽት አለን። በባለሙያዎች መካከል የሚደረግ መፍትሄ የመፈለግ ምክክር አለን። እንደ ወርክሾፕ እና ስብሰባ አለን። ያው ቴያትርነተኛ ደግሞ ቲያትር ሳይታይ ወይም ትሬቶች ሳይቀርቡ ስለማይሆን በቅድ ደረጃ ላይ መቶ ቲያትሮች የሚቀርቡበት ፌስቲቫልም ማስበናል። በመቶኛ አመት ታሪክ ውስጥ ደግሞ ጉልህ ጉልህ የሆኑ ታሪኮች ደግሞ በህክመት ዶክመንት ተደርገው እንዲቀመጡ መረጃ የማሰባሰብን ስራ እየተሰራ ነው። እሱን የማሳተም ሀሳብ አለ። አንጋፋ ባለሙያዎቻችንን በተለይ ቲያትርን ሳይቋረጥ እስከዛ ድረስ ይዘውት ለመጡ አንጋፋ ባለሙያዎች ደግሞ እውቅናና ምስጋና የማቅረብ ምሽትና እግረ መንገዳችንንም ታሪክን በምስልና በድምፅ ቀርጾ የማቆየትን ሀሳብ አለን። ከዛ ደግሞ የመጀመሪያው ቲያትር ያሬዎች ኮሜዲያ መሳለቂያ የሚባለው ቲያትር የቀረበበት ቀን በጳጉሜ ሶስት የዚህን የመቱና መቱን መዝጊያ ዝግጅት እናደርጋለን እነዚህ ሁሉ እንቅስቃሴዎች ታዲያ አዲስ አበባ ላይ ብቻ ተገድበው እንዳይቀሩ ጥረት የማድረግ የማድረግና ክልሎችንም እንዲሁም ዩኒቨርሲቲዎችንም የማሳተፍ ሀሳብ እንዳለ ደራሲና ጸሐፌ ተውኔት መአዛ ወርቁ ታስረዳለች እዚህ አመቱ በርካታ ተማሪዎች እየተመረቁ ወዳለበት ያተር ትንችግሩ ምንድነው መስሪያ ምቹ ሁኔታ ደግሞ የለም። ስለዚህ በተለይ የክልል ዩኒቨርሲቲ ጥሪ የሚያቀረብ ሳሉ በፊት በነገራችን ላይ በጣም ሰፊ እንቅስቃሴ ይደረግ የነበረው በክልሎች ነበረ። በአማ እንዲሁም ቲያትር ደግሞ ከቦታ ቦታ እየተንቀሳቀሰ ያ እንቅስቃሴ አጠቃላይ የለም። ቲያትር ከከተማ በከተማም ከተማ እየተዘዋወረ አይደለም። ምናልባት ሀገሪቱ ሁኔታ ጋር የተገናኘ ሊሆን ይችላል። ፊልሞች የሚሄዱ ነበር፣ እነሱም ተቋርጠዋል። ስለዚህ እሱም በሚኖረን ትርኢት ደግሞ ሀገር አቀፍ ነው ዲስ ላይ ጎላ ብሎ ስለነበረ ነው እንጂ የምናወራ የኢትዮጵያ ክልል ክልሎች ያሉ እንቅስቃሴዎችንም ይመለከታል። እንዲሁም በተለያዩ ቋንቋ የሚሰሩ ካሉ ወይም እንዲሰሩ በማድረግም አንዱ ማነቃቃት ማለት ይሄ ነው። በተለያዩ ቋንቋ እንዲሰራ፣ በተለያዩ ቦታ እንዲሰራ እና ኢትዮጵያ ውስጥ ሰፊ እንቅስቃሴ እንዲኖራል በተጨማሪም መገናኛ ብዙሃን ለቲያትር መነቃቃት የራሳቸውን ሚና እንዲጫወቱም ጥሪ ተደርጎላቸዋል። ግን የእኛ እንቅስቃሴ በዚህ ዓመቱ በማክበር ብቻ አይቋረጥም። የቲያትር ችግሮችን በተለይ ከባለሙያዎች ጋር በምናደረገው ምክክር የምንደርስባቸውን ችግሮች ለመስፋት በጋራ የምንተባበርባቸው ስራዎችን ወደፊት እንቀጥላለን ብለን ነው የምናስበው። ዘላቂ የሆነ መፍት የሚያስፈልገው ስለሆነ ማለት ነው። ሚዲያዎች ቲያትር አሁን ላይ ያለበትን ሁኔታ እንዲረጉት ነው የምንፈልገው። ልክና እየተዳከመና ቁጥሩ እየቀመጠ መምጣቱ እንዳሳስበን እነሱም እንዳሳስባቸው ሲዘግቡ በማበርታት በማጠንከር ወይም ደግሞ የችበበቤት መከራ

የኢትዮጵያ የቲያትር ባለሙያዎች ማህበር የኢትዮጵያ ዘመናዊ ቲያትርን መቶኛ ዓመትን ለመዘከር ከወዲሁ ማህበራዊ መገናኛ ብዙሃኖችን በመጠቀም ከቲያትር ጋር የተያያዙ ፎቶግራፎችን፣ መጽሐፍቶችን እንዲሁም ትዝታዎችን ማጋራት ጀምሯል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን እናመሰግናለን። ለጥያቄው መልስ ሁለት እንግዶችን ለጥያቄዎ መልስ ዝግጅት ጋብዘናል። አቶ ጊዳና መድህን የትግራይ ዴሞክራሲያዊ ፓርቲ ትዴፓ አባልና በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢዜማ ስራ አስፈጻሚ አባል ናቸው። ሁለቱም እንግዶች በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው መመለሳቸውን ይናገራሉ። ለሁለቱ እንግዶቻችን ጥያቄዎቻችሁን በሚከተሉት አድራሻችን እስከ ነገ አርብ የካቲት 19 ድረስ አድርሱን። ለጥያቄዎቻችሁ 202205 9942 በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። 202 251 3505 ለዋትሳፕ ብቻ፣ ሆርን አት ቪኦኤ ኒውስ ዶት ኮም በኢሜል አት ቪኦኤ አምሐሪክ በፌስቡክ ይላኩልን። ሀሽታግ ቪኦኤ አምሐሪክ የትዊተር ገጻችንን በመጠቀም ጥያቄዎቻችሁን ላኩልን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ እንደውልላችኋለን። የአሜሪካ ድምጽ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።